ኦሪት ዘዳግም ምዕራፍ ሃያ ስድስት አምላክህ እግዚአብሔር ርስት አድርጎ ወደሚሰጥህ ምድር በገባህ ጊዜ፣ በወረስሃትም በኖርህባትም ጊዜ አምላክህ እግዚአብሔር ከሚሰጥህ ምድር ከምትሰበስበው ፍሬ ሁሉ በኵራት ውሰድ። በዕንቅብም አድርገው አምላክህ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ ይዘህ ሂድ። በዚያም ወራት ወደሚሆነው ካህን መጥተህ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደ ማለላቸው ምድር እንደ ገባሁ ዛሬ በአምላክህ በእግዚአብሔር ፊት አስታውቃለሁ፣ በለው። ካህኑም ዕንቅቡን ከእጅህ ወስዶ በአምላክህ በእግዚአብሔር መሠዊያ ፊት ያኑረው። በአምላክህም በእግዚአብሔር ፊት እንዲህ ብለህ ተናገር። አባቴ የተቅበዘበዘ ሶርያዊ ነበር፣ በቍጥር ጥቂት ሳለ ወደ ግብፅ ወረደ፣ በዚያም ተቀመጠ ታላቅ የሆነ የበረታም ቊጥሩም የበዛ ሕዝብ ሆነ። ግብፃውያንም ክፉ ነገር አደረጉብን፣ አስጨነቁንም፣ በላያችንም ጽኑ ከባድ ሥራን ጫኑብን። ወደ አባቶቻችንም አምላክ ወደ እግዚአብሔር ጮኽን፣ እግዚአብሔርም ድምፃችንን ሰማ፣ ጭንቀታችንንም ድካማችንንም ግፋችንንም አየ። እግዚአብሔርም በጸናች እጅና በተዘረጋ ክንድ በታላቅ ድንጋጤ በተአምራትም በድንቅም ከግብፅ አወጣን፣ ወደዚህም ስፍራ አገባን፣ ወተትና ማር የምታፈስሰውንም ይህችን ምድር ሰጠን። አሁንም እነሆ አቤቱ አንተ የሰጠህንን የምድሪቱን ፍሬ በኵራት አቀርቢያለሁ። አንተም በአምላክህ በእግዚአብሔር ፊት አኑረው፣ በአምላክህም በእግዚአብሔር ፊት ስገድ። አንተም በመካከልህም ያለ ሌዋዊና መጻተኛ አምላክህ እግዚአብሔር ለአንተና ለቤትህ በሰጠኸው ቸርነት ሁሉ ደስ ይበላችሁ። አስራት በምታወጣበት በሦስተኛው ዓመት የፍሬህን ሁሉ አስራት አውጥተህ በፈጸምህ ጊዜ በአገርህ ደጅ ውስጥ ይበሉ ዘንድ ይጠግቡም ዘንድ ለሌዋዊው ለመጻተኛውም፣ ለድሀ አደጉም፣ ለመበለቲቱም ስጣቸው። በአምላክህ በእግዚአብሔር ፊት እንዲህ በል። የተቀደሰውን ነገር ከቤቴ ወስጄ ለሌዋዊው ለመጻተኛውም፣ ለድሀ አደጉም፣ ለመበለቲቱም እንዳዘዝኸኝ ትእዛዝ ሁሉ ሰጥቼአለሁ። ትእዛዝህን ምንም አላፈረስሁም አልረሳሁምም በኀዘኔ ጊዜ እኔ ከእርሱ አልበላሁም ለርኩስነቴም ከእርሱ አላወጣሁም ከእርሱም አንዳች ለሞተ ሰው አልሰጠሁም የአምላኬንም የእግዚአብሔርን ቃል ሰምቻለሁ ያዘዝኸኝንም ሁሉ አድርጌአለሁ ከቅዱስ ማደሪያህ ከሰማይ ጐብኝ ሕዝብህንም እስራኤልን ለአባቶቻችን እንደማልህላቸው የሰጠህንንም። ወተትና ማር የምታፈሰውን አገር ባርክ። አምላክህ እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ ዛሬ ያዞሃል። አንተም በፍጹም ልብህና በፍጹም ነፍስህ ጠብቀው አድርገውም። አንተ በመንገዱ ትሄድ ዘንድ ሥርዓቱንና ትእዛዙትን፣ ፍርዱንም ትጠብቅ ዘንድ ቃሉንም ትሰማ ዘንድ እግዚአብሔር እርሱ አምላክህ መሆኑን ዛሬ አስታውቀሃል። እግዚአብሔርም እንደ ሰጠህ ተስፋ ገንዘቡና ሕዝቡ መሆንህን ትእዛዙንም ሁሉ ትጠብቅ ዘንድ ከፈጠርሃቸውም አሕዛብ ሁሉ በምስጋና በስም በክብር ከፍ ያደርግህ ዘንድ እርሱም እንደ ተናገረ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ትሆን ዘንድ ዛሬ አስታውቀዋል።